አሁን ያለው የኢትዮጵያ ሕዝብ ቁጥር በሚቀጥሉት 12 ዓመታት ወደ 138 ሚሊዮን እንደሚደርስ ተገመተ። ከፍተኛ የሕዝብ ቁጥር እድገት ለሀገሪቱ ፈተና መሆኑን ተጠቆመ። መፍትሔውም በሕዝብ ጤና አጠባበቅ፣ በትምህርት ለወጣቶች ሥራ በመፍጠርና በመሳሰሉት እርምጃዎች የሚከናወን ሥራ እንደሆነ ተገልጿል። መለስካቸው አምሃ ዝርዝር ይዟል። የኢትዮጵያ ሳይንስ አካደሚ ሶስተኛ ጉባኤውን በአዲስ አበባ በቅርስ ጥበቃ ባለሥልጣን አዳራሽ ዛሬ ጀምረዋል። የአካደሚው የወቅቱ ፕሬዚዳንት ፕሮፌሰር ጽጌ ገብረ ማርያም በጉባኤው መክፈቻ ላይ የጉባኤውን መሪ ቃል አፍታትተው ለታዳሚዎች ገልጸዋል። የጉባኤው መሪ ቃል በእንግሊዝኛው ሃርነሲንግ ዘ ዴሞግራፊክ ዲቪደንድ ኢትዮጵያስ ኢመርጂንግ ቻሌንጅ የሚል ነው። በአማርኛ የህዝብ ብዛት ስብጥርን ለብልጽግና መዋል መጪው የኢትዮጵያ ተግዳሮት ብንለው ይሆናል። ፕሮፌሰር ጽጌ ገብረ ማርያም ይህ የህዝብ ቁጥር ስብጥር ለሀገሪቱ በረከትም መርገምም ሊሆን የሚችል ገጽታ እንዳለው በመጠቆም የትናንቱን የዛሬውንና የመጪውን ገጽታ አብራርተዋል። ኢትዮጵያ ኢስ አ ያንግ ካንትሪ ዊት ፎርቲ ፋይቭ ፐርሰንት ኦፍ ተፖፕሌሽን አንደር ኤጅ ፊፍቲን። ኢትዮጵያ ወጣት ሀገር ናት ወይም የወጣቶች ሀገር ነች፤ ከጠቅላላው ህዝቧ 45 ከመቶ የሚሆነው ዕድሜው ከ15 ዓመት በታች ያለ ነው። 64 ከመቶ የሚሆነው የህዝቡ ክፍል ደግሞ ዕድሜው ከ24 ዓመት በታች ነው። ይህ የሚያሳየው ደግሞ አምራቹ ኃይል እጅግ አነስተኛ መሆኑን ነው፣ ወይም አብላጫውን ድርሻ የያዘው የህዝቡ ክፍል የጥቂቱ ጥገኛ መሆኑን ነው የሚያመለክተው። የጽንሰት መጠንን ለመቆጣጠር ኢትዮጵያ ውስጥ ጠንካራ ሥራ እየተከናወነ ቢሆንም ወደ 100 ሚሊዮን የሚጠጋው የኢትዮጵያ ሕዝብ በመጪዎቹ 12 ዓመታት ውስጥ ከ138 ሚሊዮን በላይ ሊዘልቅ እንደሚችል ይገመታል። እኛ ኢትዮጵያውያን ከ100 ዓመት በፊት 10 ሚሊዮን ብቻ ነበርን። በአንድ መቶ ዓመት ውስጥ በ10 እጥፍ በዝተን እነሆ 100 ሚሊዮን ደርሰናል። በፕሮፌሰር ጽጌ አባባል ከፍተኛ የመጽነስ መጠን እና ፈጣን የህዝብ ቁጥር እድገት ለከባድ ተግዳሮቶች ምክንያቶች ሊሆኑ ይችላሉ። እነዚህ ተግዳሮቶች ግን በህዝብ ጤና አጠባበቅ ስራዎች፣ ጥራት ባለው ትምህርት፣ ለወጣቶች ሥራ እድሎች በመክፈት እንዲሁም ወጣቶችን፣ ሴቶችንና ልጃገረዶችን ለውሳኔ ሰጭነት በማብቃት ላይ ያተኮረ መዋለ ነዋይ በማፍሰስ መፍትሄ መስጠት ይቻላል። ይሄ ደግሞ በነሲብ የተሰነዘረ አስተያየት ሳይሆን ከብዙ የለሙ ወይንም የበለጸጉ ሀገሮች የተወሰደ ተመክሮ መሆኑን ፕሮፌሰሩ አመላክተዋል። ኤክስፒሪንስ ኦፍ ካንትሪስ ሃቭ ሲን ሃይ ሌቭልስ ኦፍ ኢኮኖሚክ በምጣኔ ሀብት ከፍተኛ እድገትና ፈጣን ልማት ያስመዘገቡ ሀገሮች ተሞክሮ እንደሚያመለክተው የህዝብ ብዛትና ስብጥር ከመርገም ይልቅ በረከት ይሆን ዘንድ መንግሥት ከፍተኛ ሚና ይጫወታል። በኢትዮጵያ ለተወሰነ ጊዜ የጽንሰት መጠን ከፍ እንዳለ ይቆያል፣ የህዝብ ቁጥር እድገትም ይቀጥላል። ይሁንና የቤተሰብ ዕቅድ የፆታ ግንኙነትና የተዋልዶ ጤና አገልግሎቶች ተደራሽነት ባደገ መጠን እንዲሁም ሴቶች ይበልጥ በተማሩና በመደበኛዎቹ የአምራችና የአገልግሎት ሥራ መስኮች የመሳተፍ ዕድላቸው በሰፋ መጠን የመፀነስ መጠንም እየቀነሰ ይሄዳል። የሕዝብ ቁጥር እድገትም ያዘግምና ወደ ተረጋጋ ሂደት ይገባል። ሦስተኛውን የኢትዮጵያ ሳይንስ አካደሚ ጉባኤ የከፈቱት የሀገሪቱ የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታሁን መኩሪያም መንግስታቸው ይህን አቅጣጫ እንደሚከተል በንግግራቸው አረጋግጠዋል። የኢትዮጵያ መንግስት የህዝብ ቁጥርና ስብጥር ለብልጽግና የሚለውን አስተሳሰብም ሆነ ተግባር የልማታችን ፖሊሲዎች፣ ስትራቴጂዎችና መርሃ ግብሮች አንድ አካል እንዲሆን በጽኑ ይደግፋል። ይህንን ለማድረግም ለወጣቶች ጥራት ያለው ትምህርት በመስጠት የተሻለ አገልግሎት እንዲያገኙ በማስቻልና ራሳቸውንና ቤተሰቦቻቸውን ሊያኖሩ የሚችሉበትን የሥራ ዕድል በማጎናጸፍ ወጣቶችን ወደ ውሳኔ ሰጭነት በማሸጋገር ማቀፍ አለብን። ጉባኤው በነገውም ዕለት ቀጥሎ ይውላል። ከጉባኤው አዘጋጆች እንደተገለጸው በዋናው መሪ ቃል ስር በአምስት ንዑሳን ርዕሶች ዙሪያ ጉባኤው ይወያያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ voice of America. The